ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአማርኛ ፕሮግራም ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ እለቱ አርብ ሰኔ 28 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጅ ይታይና አዳነች ፍሳሐየንን ንጉሱ ታምሬ ፕሮግራማችንን ይመራል። ለምሽቱ የያዝናቸውን ቅንብሮች እናስተዋውቅ። የማጣራት ስራ በተለይ በእንደዚህ አይነቱ ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው ብ አብዛኛውም ደግሞ በራሱ ነው ውዱን ይሰጠ ይሄ ኃይል ፈቃደኛ ሆኖ ድንባ ይሰጡ። ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፍ ያሆን ነበር። ስለዚህ ያያያዙ ሂደት ህጋዊ ነው። በቂ ጥርት ያለባቸው ናቸው የተያዙት። እንደ ትናንት ነው ጨለማ ቤት የለም። የአማራ ክልል ፖሊስ ኮሚሽነር አበር አዳሙን ድምፅ ነው የሰማ ነው። የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው። የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም። የክልሉ የመንግስት ጉዳዮች ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አሳመኸኝ አስረስ ናቸው በዛሬው ዕለት በአገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የሱዳን ለረጅም ጊዜ የተፋጠው የከረሙት ጦር ሰራዊቱና ተቃዋሚዎች በጋራ የሽግግሩን ወቅት ለመምራት ተስማሙ። ዘገባ ይኖረናል። ዘጋቢዎቻችን ወቅታዊ የኢትዮጵያ ሁኔታ ላይ እያተኮሩ የተለያዩ ዘገባዎችን አድርሰውናል። ለመጽሔት ክፍለ ጊዜ ይዘናል። አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ወደ ዓለም ዜና እናልፋለን። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ጋዜጣው መግለጫ ሰጡ። ጀነራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ልዩ ፖሊስ መካከል የተፈጠረ ልዩነት የለም ሲሉ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አስገንዝበዋል። በዕለቱ አብይ ርዕስ በሰፊው ይቀርባል። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግሩ ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትር የሚመራ ነጻ መንግስት ማቋቋምን ያካትታል። ሁለቱ ወገኖች ሶስት ዓመታት ወይም ትንሽ ከዛ በበለጠ ጊዜ ወታደራዊ ኃይልና ሲቪል እየተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪቃ ህብረት ልኡክ ሙሐመድ ኤል ሀሰን ላባት ገልጸዋል። በመማክርቱ ውስጥ በወታደራዊ ኃይሉ አምስት፣ ሲቪሎች ደግሞ አምስት መቀመጫዎች እንዲኖሯቸው እንደተስማሙም ላባት ጠቁመዋል። አንድ ተጨማሪ መቀመጫ ወታደራዊ ተመክሮ ላለው ሲቪል እንደሚሰጥም የአፍሪቃ ህብረቱ ልዑክ ገልጸዋል። ዘጋቢያችን መሐመድ አልአሚን ከካርቱም ያጠናቀረው ዘገባ ቆንጅታ ይታቀርበዋለች። ገዢው የሽግግር ወታደራዊ ምክር ቤትና የነጻነት እና የለውጥ ኃይሎች ተቃዋሚ ህብረት ጠቅላላ ምርጫ ከሶስት ዓመታት በኋላ እስከሚካሄድ ድረስ በሚኖረው የሽግግር ወቅት ሀገሪቱን በጋራ ለማስተዳደር መስማማታቸውን ዛሬ ጠዋት ካርቱም ላይ በተሰጠው ጋዜጣዊ ጉባኤ ተገልጿል። የአፍሪካ ህብረቱ ሸምጋይ መሐመድ ሐሰን ሌባት ናቸው ስምምነቱን ይፋ ያደረጉት። ሁለቱ ወገኖች ሉዓላዊ የመማክርት ሸንጎ አቋቁመው በጋራ ሊመሩ ተስማምተዋል ያሉት የአህጉራዊው ህብረት ሸምጋይ የሚቋቋመውን የአስተዳደር ምክር ቤት የጦር ሰራዊቱና ሲቪሎቹ በተራ በሊቀመንበርነት ይመራሉ ብለዋል። ይህም ብቻ ሳይሆን በጠቅላይ ሚኒስትር የሚመራ ከወገንተኝነት ነፃ የሆኑ ባለሙያዎችን የሚያሳትፍ መንግስት ለማቋቋም ተስማምተዋል ብለዋል። የሽግግሩ ወታደራዊ ደርግ ምክትል ሊቀመንበር ሞሐመድ ሐምዳን ስምምነቱን በደስታ እንደተቀበሉት ገልጸዋል። ተግባራዊ ልናድርገው በሙሉ ቁርጠኝነት ተዘጋጅተናል ሲሉም አክለዋል። ከተቃዋሚው ሕብረት ጋር ሆነን መላው የሀገሪቱ ሕዝብ በሽግግሩ ወቅት ውክልና አግኝቶ እንዲሳተፍ እንሰራለን ሲሉም አክለዋል። የፖለቲካ ባለድርሻዎች በሙሉ ሌሎቹን የፖለቲካ ፓርቲዎች፣ የታጠቁ እንቅስቃሴዎችና በአብዮቱ የተሳተፉ ወጣቱን፣ ሴቶችን፣ ሌሎችንም ጨምሮ ማንም ከሽግግሩ ሂደት የማይገለል መሆኑን ለማረጋገጥ እንሰራለን ሲሉም አክለዋል። የተቃዋሚዎች ህብረቱ አመራር አባልና የሱዳን ኮንግረስ ፓርቲ ሊቀመንበር ኦመር አልዲጌር በበኩላቸው ለሀገራችን ብልጽግና ጽኑ መሰረት የሚሆን ስምምነት ነው ሲሉ ገልጸውታል። ለሰላሳ ዓመታት በዚያ በተወገደው መጥፎ አገዛዝ ስር የኖረው የሱዳን ሕዝብ የኋላ ኋላ ድል ለነጻነትና ለዲሞክራሲ እንደሚሆን አረጋግጠዋል ነው ያሉት። በተደረሰው ስምምነት መሰረት የሽግግር ፓርላማ የማቋቋሙ ሂደት ከሶስት ወር ላልበለጠ ጊዜ ተላልፏል። በሲቪሎች ላይ የተፈጸሙ ግድያዎችን የሚመረምር ነፃ ብሔራዊ ኮሚቴ እንደሚቋቋምም ተገልጿል። አፍሪካውያን ፍልሰተኞች የተሳፈሩበት ጀልባ ቱኒዥያ ጠረፍ ላይ ሰምጦ 83 ሰዎች አልቀዋል። ሶስት ሰዎች ለመትረፍ ችለዋል ይላል የጠረፍ ጥበቃ ኃይል። ጀልባው ዘዋራ ከተባለች የሊቢያ ከተማ ተነስቶ ሰዓታት ካለፉ በኋላ ከሁለት ቀናት በፊት ሜዲትራኒያን ባህር ላይ መስመጡ ተዘግቧል። አንድ በህይወት ተርፎ የነበረ ሰው ወደ ኋላ ሆስፒታል እንደሞተ ታውቋል። ጀልባው ከአቅሙ በላይ ብዛት ያላቸው ሰዎችን አሳፍሮ እንደነበር የቀይ መስቀል ማህበር ጠቁሟል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በመጪው ዓመት በሚካሄደው የህዝብ ቆጠራ ጥያቄዎች ውስጥ የዜግነት ጥያቄ እንዲታከልበት የሚያስማማ ምክንያት እንዲቀርብ አሊያም አያስፈልግም የሚባል ከሆነ ለመወሰን ፍርድ ቤት የሰጠው የጊዜ ገደብ ዛሬ ነው። ስለሆነም የዩናይትድ ስቴትስ መንግስት ጠበቆች እየተሯሯጡ ናቸው። ይህንን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በህዝብ ቆጠራ ወቅት የሚቀርቡት ጥያቄዎች መጠናቀቅ ላይ በደረሱበት ወቅት የፍርድና የንግድ ሚኒስትሮች ቀልብ ሰውታልና። የሀገሪቱ ጠቅላይ ፍርድ ቤት በየአስር ዓመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ምክንያት አይመጥንም የሚል ብይን ሰጥቷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ባስታወቁበት ወቅት ጉዳዩ መፍትሄ የተገኘለት መስሎ ነበር። ይሁን እንጂ ፕሬዚደንት ትራምፕ በተከታታይ ባስተላለፏቸው የትዊተር መልእክቶች ግርታን አስከትለዋል። የዜግነት ጥያቄ መልስ ወሳኝ በመሆኑ በዛው እንገፋበታለን ነው ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። የትላንቱ የሀገሪቱ 243ተኛ የልደት በዓል ሳሉቱ አሜሪካ ማለት ሰላም ለአሜሪካ በሚል መሪ ቃል ከተለመደው ወጣ ባለ ፈንጠዝያ እንዲከበር አድርገዋል። አንዳንድ ነቃፊዎች ታዲያ የግብር ከፋዮቹ ገንዘብ እንዴት በእንዲህ አይነት አከባበር ሊውል እንደቻለ ምርመራ እንዲደረግ እየጠየቁ ነው። ትራምፕ ትናንት ማታ በዋሽንግተን የተደረገውን የዩናይትድ ስቴትስ የነፃነት ቀን በዓልን በአስተናጋጅነት መርተዋል። የፈንጠዝያውን ትርኢት በሕይወት ውስጥ አንዴ የሚታይ ትርኢት ብለውታል። ትራምፕ የወታደራዊ ጀት በረራውን የታንኮችን ትርኢቱን፣ የአገር ወዳድነት ሙዚቃን በማስተዋወቅ ራሳቸው መርተው በሊንከን መታሰቢያ ቦታ ላይ ረጅም ንግግር አድርገዋል። በስልጣን ላይ ያለ ፕሬዚደንት በዋሽንግተን ብሔራዊ አደባባይ ላይ ንግግር ሲያደርግ ለሰባ ዓመታት በሚጠጋ ጊዜ ውስጥ የመጀመሪያው ነው። ለነፃነት በዓሉ የወጣው ገንዘብ ምን ያህል እንደሆነ በውል ባይታወቅም የመግቢያና የመዝናኛ ወጣ ባለፈው ማክሰኞ ዘግቧል። በመጨረሻም ሁለት ሚሊዮን በርሜል የሚሆን የኢራን ነዳጅ ዘይት የጫነ በድብቅ እያስወጣ ነው በሚል የተጠረጠረ የኢራን መርከብ ጂብራልተር ጠረፍ ላይ በመያዙ በዋሽንግተንና በቴህራን መካከል ያለው ውጥረት ያለውን ውጥረት አባብሷል ተብሏል። ወደ ሶሪያ ያመራ የነበረ የሚመስለው መርከብ በያዝነው ሳምንት በብሪታንያ የሮያል መሪን የተያዘው በዩናይትድ ስቴትስ ትዕዛዝ ነው ይላሉ የኢራን ባለስልጣኖች። የዋይት ሀውስ ቤተ መንግስት የብሔራዊ የጸጥታ አማካሪ ጆን ቦልተን የመርከቡን መያዝ በመልካም ተቀብለውታል። በጣም ጥሩ ዜና ነው። በአውሮፓ ህብረት የተጣለበትን ማዕቀብ በመጣስ የኢራንን ነዳጅ ዘይት ጭኖ ሲያበቃ ወደ ሶሪያ ሲያመራ የነበረው ግሬስ ዋን ላደን መርከብ በብሪታንያ ተይዟል ሲሉ ቦልተን በትዊተር አስተላልፈዋል። አሜሪካና ወዳጆቻችን ሀገሮች የቴራንና የደማስቆ መንግስታት የህገወጥ ንግድ ተጠቃሚ እንዳይሆኑ መግታቱን እንቀጥላለን ሲሉም አክለዋል። ቴህራን ትናንትና ህገወጥ ስላለችው መያዝ ማብራሪያ እንዲሰጡ የብሪታንያን አምባሳደር ወደ ውጭ ጉዳይ ሚኒስቴሯ አስጠርታለች። የብሪታንያ ባለስልጣናት ግን የአውሮፓ ህብረት በሶሪያ መንግስት ላይ የጣላቻቸውን ማዕቀቦች የማስከበር ህጋዊ ግዴታ አለብን ብለዋል። ለሰዓቱ ያለን ዜና አድማጮች በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። የምናስተናግዳችሁ ቆንጅ ይታየና አዳኒሽ ፍሳሐ ነን። መግቢያው ላይ እንዳል ነው በርከት ያሉ ዘገባዎች አሉን። ከአማራ ክልል ባለስልጣናት የተሰጠው ጋዜጣዊ መግለጫ በአብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በትናንቱ የነጻነት በዓል ላይ ያደረጉትን ንግግር የተመለከተ ሰፋ ያለ ዘገባ ይኖረናል። አትላንታ ላይ የታደሙት ኢትዮጵያውያን አመሻሽና አዋዋል በስፍራው ካሉት ባልደረቦች እንሰማለን። በሁለተኛው አጋማሽ ቤንሻንጉል ጉሙዝ ውስጥ ወደ ቀያቸው የተመለሱ ተፈናቃዮች ቅሬታ ይሰማል። ሌሎችም ከኢትዮጵያ የደረሱን ዘገባዎች አሉ። አሁን ወደ ምሽቱ አብይ ርዕስ እንለፍ። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትና የክልሉ ፖሊስ ኮሚሽን በአገሪቱ ወቅታዊ ጉዳዮች ዙሪያ የጋራ ጋዜጣው መግለጫ ሰጡ። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር ማዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው የወጡና በነባሩ ልዩ ኃይል ፖሊስ መካከል የተፈጠረ ልዩነት የለም ብለዋል የአማራ ክልል ፖሊስ ኮሚሽን ኮሚሽነር። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙና የክልሉ የመንግስት ኮሚዩኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ላይ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አልባልታዎች ላይ ግልጽ መረጃ ለመስጠት ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል። የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም። በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙም ትኩረት ሰጥተው ተናግረዋል። ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደረግላቸው ወዳለ የጸጥታ ስራ ዓለማቀፋዊ ነው፣ መንደር አይደለም። ዩኒፎርም ዓለማቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለ፣ የኦሮሚያ ፖሊስ ልትለው ትችላለ፣ የደቡብ የትግራይ ፖሊስ ልትለው ትችላለ። ስራው ግን አንድ ነው። ክልሉን አካባቢን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። ስለዚህ ፌዴራልን መንግስት ወይም ኢትዮጵያንና አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን ፌዴራልም የኛ ነው ብለን ነው ምና ለፌዴራል እኛም እገዛ እናደርጋለን ፌዴራል ለእኛም እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው። ኢትዮጵያን የሚያፈርስ ነው። ኮሚሽነር አበራ አያይዘው በክልሉ ልዩ ኃይል ፖሊስ፣ በነባሩ እና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል። የአማራ ልዩ ኃይል እና አማራ አንድ ናቸው። አሁን የመጣ ልዩ ኃይል፣ የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልዕኮ ያለው ፖሊስ የለም። የፖሊስ ተልዕኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው፣ ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም። ሰኔ 15 ቀን 2011 ዓ ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል። የአርሶ አደር ታጣቂዎች ያለ ምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል የአማራ አርሶ አደር። ወደ ሁለት መቶ አስራ ስምንት የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ መቶ አስራ ሶስቱ ቀላል የሚባል ጥርጣሬ ነው ያለን፣ ለይተን አስቀምጠናል። በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል። ከዚህ ውስጥ መቶ አምስት የሚሆኑት ደግሞ በተወሰነ መንገድ ከሌሎች ለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁንም ምርመራ ቀጥለናል። ይሄ ማለት መቶ አምስቱ ሁሉ ወንጀለኛ ነው ማለት አይደለም። ታውቃላችሁ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው። አብዛኛውም ደግሞ በራሱ ነው እጁን የሰጠ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ የአያያዙ ሂደት ህጋዊ ነው። ቤት የለም። እንደ ትናንትና ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል። ተሳስተዋል። በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ የሚከተለውን ነው ያሉት። እንደሚባለውና አንዳንድ የሀሰተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም። ምንም አይነት ክፍፍል የለም፣ በአመራሩ መካከል በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። በአላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው። በመጨረሻም አቶ አሰማኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር የዩናይትድ ስቴትስ የነጻነት ቀን ትላንት ዋሽንግተን ዲሲ ላይ ሲከበር ከወትሮው ለየት ያለ ገጽታ ነበረው። በዚህ የነጻነትን ቀን በዓል ላይ የአሜሪካ ፕሬዝደንት ንግግር ሲያደርግ የመጀመሪያው የሆኑት አርባ አምስተኛ ፕሬዝደንት ዶናልድ ትራምፕ ከታሪክ እያጣቀሱ የሀገር ፍቅር ስሜትን ለማጉላት ጥረዋል። ሰለሞን አባተ ዝርዝሩን ይዟል። የአሜሪካን ወታደራዊ ጉልበት ለዓለም ማሳየት ስለ አሜሪካ የተለየች አገርነት እማኝ ማጣቀስ፣ የዛሬ አቋሟን ማስገንዘብ፣ የአሜሪካን የተስፋና የስኬት ምድርነት አስረግጦ ማስረዳት ሳሉት ቱ አሜሪካ ብለው የጠሩት የትናንት ክብረ በዓልና ንግግራቸው ማዕከል ነበር ለፕሬዚደንት ዶናልድ ትራምፕ። ፕሬዚደንቱ ለዚህ ኖር ለአሜሪካ ወይም ሰላም አሜሪካ ንግግራቸው፣ ደጋፊዎቻቸው ብዙ የመሆናቸውን ያህል ይህን ወገናዊነት የሌለውን በዓል የፖለቲካ ተቺዎቻቸውም ጥቂት አይደሉም። በዚያ ላይ ለዚህ ራሳቸውን ለማስተዋወቅ ተጠቅመውበታል የሚሉትን መድረክ ለማዘጋጀትና ትርኢቶቹን ለማስተናገድ ያዋሉት የግብር ከፋዩን ገንዘብ ነው የሚሉ ወቃሾችም አሉ። የትናንቱ ጁላይ ፎር የነጻነት ክብረ በዓል ከወትሮው በተለየ ሁኔታ የጦር ጀቶችና የግንባር ብረት ለበስ መሣሪያዎች የወጡበትና የታዩበት ነበር። እናም ፕሬዚደንቱ ያንን በሀገራቸው የ243 ዓመትና የውን የነጻነት ቀን የአደባባይ ንግግራቸውን አደረጉ። ኖር ለአሜሪካ We celebrate our history, our people, and the heroes who proudly defend our flag. እናከብራለን። መንፈሳችን አሉ ፕሬዚደንቱ መላቅንና ጀብዱን፣ ድፍረትና መተማመንን፣ መታመንና ፍቅርን የሚመጥንና የሚገልጽ ይህች አገር በዓለም ታሪክ ውስጥ እጅግ የተለየች አገር እንድትሆን አድርጎ የገነባ መንፈስ ነው። ፕሬዚደንት ትራምፕ አክለውም አሜሪካ በራሷን ቢሆን ዛሬ የምትገኝበት አቋሟ ከመቼውም ጊዜዋ የበለጠ እጅግ ለታላቅነታችን ያደረግነው ትግል የአዳዲስ ግኝቶችና የፈጠራዎች ባህል ይተረተሩ ዘንድ ምክንያት ሆኗል፣ ያሉት ትራምፕ ቶማስ ኤዲሰን አምፑልን እንዲያስብ፣ አሌግዛንደር ግራሃም ቤል ስልክን እንዲፈጥር፣ ራይት ወንድማማቾች ወደ ሰማይ እንዲያዩና ለመጪው ታላቅ ዘመን መሠረት እንዲያኖሩ እንደመራቸው መራቸው ተናግረዋል። ለአሜሪካውያን የማይቻል ነገር ከቶ አንድ የተሰየመ ተግባር አንስተው ጠፈርተኞቿ የአሜሪካን ባንዲራ ጨረቃ ላይ መትከላቸውን አስታውሰዋል። አሁንም አሉ ትራምፕ፣ ባንዲራችንን እንተክላለን። በነጻነት ቀን በዓል ወቅት ፕሬዝደንት ተናግሮ የማያውቀውን ያህል የተቃውሞም ሆነ የድጋፍ ሰልፍም ተደርጎ ታይቶም አይታወቅ እንዲያው አንድ ሆኖ አደባባይ ወጥቶ በየመንደሩም በሙዚቃና በርችት በዓሉን ከማክበር ይልቅ፣ ትናንት ግን ያ ባሕል ተሰብሯል። በፕሬዝደንት ትራምፕ አምሳያ የተሠራ የሕፃን አሻንጉሊት ፊኛና፣ ከመጸዳጃ ቤት የትዊተር መልእክቶችን የሚያስተላልፍ ሮቦት ትራምፕን ጨምሮ ገጽታዎቻቸውን በበጎ የማያሳዩ ምስሎች፣ መፈክሮችና ፖስተሮችም ነበሩ። ፕሬዚደንቱ ራሳቸውን የክንዋኔዎች ሁሉ ማዕከል አድርገው ጀቶችና ታንኮችን አመጡና ወገናዊነት የሌለውን በዓል የፖለቲካ መድረክ አደረጉት። እነዚያን ጀቶችና ታንኮች ታዲያ በግብር ከፋዩ ገንዘብ አምጥተው እንደ ትናንሽ መጫወቻዎቻቸው አድርገዋቸዋል ብላለች። በአደባባዩ ላይ የነበረችው አማንዳ ዋይትሄድ ለባልደረባዬ ፓትሲ ዊዳ ኩስኳራ ባካፈለቻት ሐሳቧ፣ ላንስ ሳይመን የሚባል ሌላ ተሰላፊ ደግሞ ፕሬዚደንቱን በከፋፋይነት ይከሳል። ትራምፕ በጣም ከፋፋይ ፕሬዚዳንት ይመስሉኛል። ልክ በሆነና ልክ ባልሆኑ ነገሮች መካከል ያለውን ልዩነት ጨርሶ አያውቁም። ደጋፊዎቻቸው ደግሞ I think he's doing everything he needs to do to celebrate the country and to. We have all of our enemies. They come out and they do these, uh, these grand displays with their military equipment. ጠላቶቻችን ብዙ ናቸው። የጦር ትጥቆቻቸውን በየአደባባዩ በግዙፍ ሰልፎች ያሳዩናል። ስለ ዩናይትድ ስቴትስ ያልረባ ዝባዝንኬውን ሁሉ እያወሩ እንደሚያሸንፉን ይናገራሉ። መልካም፣ እኔ የአሜሪካ ጠላት በሆን ኖሮ አሁን እፈራ ነበር። የዚህን ወታደራዊ ጥንካሬን የማሳየትን ሐሳብ አጥብቀው ከሚጠሉ ሰዎች አንዷ የሆኑት ኦስተን የሚገኘው የዩኒቨርስቲ ኦፍ ቴክሳስ የፕሬዚደንታዊ ጥናቶች መምህር ሸነን ባው ኦብራያን አድራጎቱ የዩናይትድ ስቴትስን ገጽታ ያበላሻል የሚል እምነት አላቸው። ጥንካሬያችን ዜጎች ናቸው። ጥንካሬያችን ለዚች ሀገር ያለን ጥልቅ ፍቅር ነው። ጥንካሬያችን የሚፈልቀው ከህዝባችን ነው። ከህገ መንግስታችን ነው። ዝም ብሎ ከጦሩ አይመጣም። እንዲህ አይነቱ ነገር ዩናይትድ ስቴትስ በእውኑ ስላላት ማንነቷ የተሳሳተ አመለካከት የሚፈጥር ይመስለኛል። ስለ እነዚህ አይነት አስተሳሰቦች ዋይት ሃውስ መልስ ሲሰጥ ሐሳቡ በእርግጥ የሀገር ፍቅር ስሜትን ማጠናከር ላይ ያነጣጠረ እንጂ ፖለቲካ አይደለም ይላል። ለትናንቱ ክብረ በዓል በሚሊዮኖች የሚቆጠር ዶላር እንደወጣ ወጣ እንዲያው በጭምጭምታ ቢሰማም ቤተ መንግሥቱ እስካሁን ምንም አላለም። ሰለሞንን ለዘገባው ዘገባው እናመሰግናለን። አሁን ደግሞ ወደ ኢትዮጵያ አማራ ክልል እናመራለን። የብሪጋደር ጀነራል አሳምነው ጽጌ ባለቤት ወይዘሮ ደስታ አሰፋ በቁጥጥር ስር መዋላቸውን ልጃቸው ለአሜሪካ ድምፅ ገልጻለች። ፖሊስ ግለሰቧ በቅርቡ በባህር ዳርና በአዲስ አበባ ከተማ ከተፈጸመው ከፍተኛ ጥቃት ጋር በተያያዘ ተጠርጥረው መታሰራቸውን አረጋግጧል። ጽዮን ግርማ ዩናይትድ ስቴትስ ካሊፎርኒያ የምትገኘው ልጃቸው ማህሌት አሳምነውን አነጋግራለች። ቀጥሎ ይቀርባል። ዩናይትድ ስቴትስ ከመጣች ሁለት ዓመት እንደሆናት አባቷ ከእስር ከተፈቱ በኋላ እንዳላገኘቻቸው የምትናገረው ማህሌት አሳምነው አሁን ደግሞ የእናቷ ወይዘሮ ደስታ መታሰር እንዳሳሰባት ትናገራለች። አነጋግሬያት ነበር። የመጀመሪያ ልጅ ነኝ እኔ። አጠቃላይ አራት ነን፣ አንድ ሴት፣ ሶስት ወንዶች። ምን ያህል ጊዜ ሆነሻል እዚህ ከመጣሽ? ብዙ አልቆየውም። እዚህ ሀገር ከመጣው አንድ ሁለት አመት ስለዚህ ኢትዮጵያ ሄደሽ ነው አሁን የተመለስሽው? ለቀብር ኢትዮጵያ ሄጅ የነበረ። ትላንትና ነው የገባሁት። ወላጅ እናትሽ ማን ይባላሉ? ና እንደው መቼ ነው የታሰሩት? እስቲ ንገሪኝ። ደስታ ሰፋ ትባላለች። የታሰረችው ሐሙስ ነው። ከቤት ነው መጥቶ የወሰዷት ያሉኝ። በስልክ ነው የሰማሁት እኔ። በሰላም መግባቴን ለነጋስ ስደውል አጋጣሚ ያላገኘዋትን መቼ ነበር የመጣሁ እኔ መጣሁት ትላንትና ነው። ተሰነባብታችሁን የመጣችው? አዎ። ኤርፖርት ድረስ ሸኝታኛለች ከዛ ወደ ቤት መመለሷን የዛን ቀን ቼክ አድርጌያለው። ፕሌኑ ውስጥ እስኪነሳ ትደውላት ስለነበረ ከዛ ሰዓት ድረስ አግኝቻት አለው። ለመጨረሻ ሰዓት እዚህ ተገባ በኋላ በሰላም መግባት ልነግራት ተደውል አላገኘኋትም። ፖሊሶች መጥተው ከቤት ወስደዋታል አሉ። የት ነበር የሚኖሩት? የምትኖረው እዛው አሸዋ ሜዳ አካባቢ ነበረ። አሁን የምትገኘው ቡራዩ አካባቢ ያለ ፖሊስ ጣቢያ ነው። እሳቸው አዲስ አበባ ነበር የሚኖሩት እና ጀነራል አሳምነው ደግሞ ባህር ዳር ነበር የሚኖሩት። አይ አዲስ ያው አዲስ አበባ፣ ድሮ አዲስ አበባ ስለምንኖር እዛም አለ እዛ ነው የምናርፈው እና አጋጣሚ ያው እሱ አሁን ከተፈታ በኋላ ስራ ከጀመረ በኋላ ወደ ባህር ዳር ስለሄደ እዛ ነበረች፣ እዛም ትሄዳለች። ያው እዚህ ቤተሰብ ስላለን አንዳንዴ ስትመጣ እዚህ ነው የምታርፈው። ባህር ዳር ስራ ስለተቀየረ ነው ምክንያቱ፣ ሄደችበት ነው። አሁን የሚኖሩት በቋሚነት አዲስ አበባ ነበር ማለት ነው። አሸዋ ሜዳ አካባቢ። ወደ ባህር ዳር አልተመለሰችም። አጋጣሚ ስም ሲሞት ባህር ዳር አልነበረችም። አሁን የት እንዳሉ በምን ሁኔታ ላይ እንዳሉ የደረሳችሁ መረጃ አለ? አሁን ያለችው ፖሊስ ጣቢያ ነው፣ እዛ ቡራዩ አካባቢ። አሁን ለሀምሌ አስራ ሁለት ቀጠሮ ሰጥተዋታል የሚል መረጃ ነው ያለኝ። ምንድን ነበር የሚሰሩት? ወላጅ እናት ከኢትዮጵያ ውጭ ነበር የምትኖረው? ለረጅም አመት አስራ ስምንት አመት በላይ ከኢትዮጵያ ውጭ ኖራለች እና አሁን ለሱ ሲፈታ ነው ላስር የገባችው። ና የግል ስራ ነበር የምትሰራው። በቃ ተቀጥራ አልነበረም። ገና ኢትዮጵያ አንድ አመቷ ነው ከገባችው። እሱ የት ሀገር ነበር የሚኖሩት? ቤይሩት ሊባኖስ። እና ልጆቹን ማን ያሳድግ ነበር? ቀሪዎቹ ልጆች ልጆቹ አሉ። ያው ከተለያየ እናት ነው የተወለድ ነው ከተለያየ እናት ነው የተወለዳችሁት? ሶስቱ ከሌላ እናት ነው የተወለዱት። እኔ ከደስታ ነው የተወለድኩ። አንቺ ነሽ የመጨረሻ የመጀመሪያ። ስለዚህ ጄኔራል አሳምነው ከሳቸው በኋላ ሌላ ሚስት አግብተው ነው የወለዱት? አዎ፣ አግብተው ነበረ። አሁን መጨረሻ ላይ ያው ከማዘር ጋር አንድ ላይ ነበሩ። እንደገና ተመልሰው ማለት ነው? አዎ፣ አዎ። ያለፈው አንድ አመት ነበር ማለት ነው ግንኙነታቸው። አሁን ከተፈታ በኋላ የነበረውን ጊዜ አብረው ነበሩ። ከዛ ውጪ በማን ትመጣለች? ኢትዮጵያም ስትመጣ ሁሌ ጠይቀው ነበረ። እየሄድን እስር ቤት ተዛ ነበር። ስለዚህ የሌሎቹ ሶስት ልጆች እናትስ አሉ? አልታሰሩ? አለቸው፣ አልታሰረች በተለየ ለጥርጣሬ የሚያበቃ ምክንያት አለ? ወደ እናትሽ የሚያመላክት ምንም አይነት ወደ ጥርጣሬ ምንም አይነት ነገር የለም። እሷ እንዲህ አይነት ነገር ውስጥ ገብቶሻል። እሱ ከተፈታ ብላ ፎይ ብላ አገሯ ገብቶ ለመኖር ነበር የገባችው። አሁን ደግሞ ይሄ ነገር ከተፈጠረ በኋላ እኔ ቤተሰብ እንደሆነ አላቅም ለምን እንደወሰዷትም። ለምን አሁን ላይ አስራ ሁለት ድረስ ምንም መቅጠር እንዳስፈልግ አናውቅም። ምንም ንብረትም ምንም ምንም አሉ። ከዚህ ጋር ምንም ያገናኘው ነገር የለም። ረጅም አመት ሙሉ ሰው ሀገር ነበረች። ገብቶሻል። ረጅም አመት ሰው ሀገር ሰርታ ያፈራችሁ ነው ሄደው የወሰዱበት ቤት አሁን ራሷ ቤት ነበረ። ስለዚህ አረብ ሀገር ቆይተው ነው ሰርተው የመጡት ነው የምትኝ? አዎ ለጥያቄ መፈለጋቸው እንግዲህ፣ ወላጅ አባትሽ ጄኔራል አሳምነው ጽጌ በከፍተኛ ወንጀል ተጠርጥረው እንደነበረ፣ መፈንቅለ መንግስት ሙከራ፣ ከዛም አልፎ በሰዎች ግድያ፣ በከፍተኛ ወንጀል ተጠርጥረው እያለ ነው ህይወታቸው ያለፈው እና አሁን ደግሞ እናትሽ በጥርጣሬ መወሰዳቸው፣ እንግዲ ፖሊስ ሁኔታውን ሊያጣራ ከሆነ ምንድን ነው ያንቺ ቅሬታ? በጥርጣሬ ተወስደው ቢጣራ ምንም አትሊስት፣ በዋስ መብቷ ተጠብቆላት ገብቶሻል። የትም ማትሄድም፣ እዛው ነው ያለችው። ውጭ ሆና መከታተል ትችላለች። ሁለተኛ ደግሞ የትዳር ነገር ገብቶሻል። የቤተሰባዊ ጉዳይ ሌላ ነገር፣ ገና ሀዘኑ ራሱ አልወጣልንም። በስነ ስርአት በደንብ ሳይወጣልን ሌላ ነገር፣ አሁን ሰቀቀን ውስጥ ነው ያለነው። ሌላ ደግሞ ምንድን ነው የምንጠብቀው? ምንድን ነው የሚመጣው? አሁንስ ደግሞ ሌላ ተረኛ ማን ነው እያለን ነው እየጠበቅን ያለ ነው። ከአባትሽ ጋር ትገናኙ ነበር? ከአንቺ ጋር ቅርበታችሁ ምን ይመስል ነበር? አዎ ለመጨረሻ ጊዜ አርብ ነበር ያገኘ በስልክ ሰላም ነበረ። በሰላም ተረጋግቶ ነበር ያናገረኝ። እንደዋወላለን ሁሌ ያው ከተፈታ አሁን አላየሁትም ነበር። ሄድ ግን እስር ቤት ነበር። እስር ቤት አዎ። ምን ምን ተሰማሽ? በግልሽ ምን አስተያየት አለሽ ስለ ሁኔታው? በጣም ደንግጭ አለው። በዛ ላይ ደግሞ በጣም የተሰማኝ ነገር ማለት ምንም አይነት መረጃ ለማግኘታችን በሱ በኩል ትንሽ በጣም በቃ ገርሞኛል። ምንም ልናገኝ የቻለው ነገር የለም። እንዴት ይሙት ምን ይሁን ምን ይፈጠር፣ ከመንግስት አካሎችም ሆነ ከምንም ይሁን እያገኘ ነው ምንም መረጃ የለም በእሱ በኩል። የነበሩ አጃቢዎችም ሹፌሮችም ደውለን ስልክ ለማናገር ሞክረን ነበር። ስልካቸው የሚሰራ ማንንም ሰው ማግኘት አልቻለም። በጣም የተደፋፈነ ነገር ነው። አንድ መረጃ ብናገኝ እንዴት እንኳን እንደሆነ እንደነበረ አትሊስት ደስ ይለን ነበረ። ስለእናቴ ያው ምንም የምታውቀው ነገር ስለሌለ ማለት ይሄ ደግሞ የምትወለጁ ኦር መርጠን አይደለም የባለስልጣን ሚስት የምትሆኙ ይሄ ፋሚሊ ህይወት ነው። ማለት በእንደዚህ በስራ ጉዳይ በእንደዚህ መጣ የተባለ ቤተሰብ የሚንገላ ነገር ከዛሬ ዘጠኝ ዓመት በፊትም አስር ዓመት በፊትም ብዙ ነገር አሳልፈን አሁን ደግሞ ተመልሶ ያ ነገር ይመጣል። በዚህ ስርዓት ደግሞ ሲመጣ ትንሽ ይከብዳል። ወይዘሮ ደስታ በቁጥጥር ስር መዋላቸውን የቡራዮ ከተማ የጸጥታና አስተዳደር ኃላፊ አቶ ሰለሞን ታደሰ ለአሜሪካ ድምጽ አረጋግጠዋል። አድርገን ስለነበረ ያንን ክትትል እስከሚያጠናቅቅ አንዳንድ ነገሮች ማጣራት የሚገባቸው ነገሮች ስላሉ ክትትል ጋር የተያያዘ ቤታችን ውስጥ የተገኘ ስለሆነ በፈብበት ድርበነ ነገሮችን ደግሞ ከገና ወደፊት ኢንቨስቲጌሽን የሚደረግና ማጣራት የሚገባቸው ነገሮች ስላሉ በዚህ አጋጣሚ ሁላቸውንም ተከታትለን ቤት ውስጥ ያለውን መሳሪያ ሌሎች ጥቁማዎችም ስላሉ በአካባቢ ጥቁማ እየመጣ ስለሆነ በፍርድ ቤት ትዕዛዝ መሰረት ቤታቸው ተፈትሾ የሚገኘውን ለህግ ለማቅረብና እውነታን ህዝቡ እንዲያቀን ምርመራ የሚያስፈልጋቸው ነገሮች ስላሉ ከዚህ ጋር ተያይዞ ሌሎች የተያዙ እዛ አካባቢ የተደበቁ ሰዎች የተያዙ ስለሆነ ተያዥነት ስላላቸው ፖሊስ ይህን ለማጣራት ነው የያዛቸው። አቶ ሰለሞን የጅንያት ስላለ ነው ይላሉ። አንደኛ ቤተሰብ መሆን ብቻ ሳይሆን እዚያ ቤት ውስጥ የሚኖር እዚያ ቤት የተገኘ በዚታሪክ በአካባቢው ሰው ጥቆማ የተገኘ ንብረቶች አሉ ትጥቃለ፣ ክላሽ፣ ሌሎች ኖርማሊ ማህበረሰቡ ላይ ማህበረሰቡ ላይ ጉዳት ያደርስ የሚችል አንዳንድ ነገር ያገኘናቸው ስለሆነ በጠቆመው እዚያ ቤትስ ስለተገኘ ከሳቸው እንጂ የምንፈልጋቸው ነገሮች አሉ። በተጨባጭ ገና መግለጽ የማልፈልግ በኢንቨስቲጌሽን ገና የሚከድበት ነገር ስላለ ይሄ ነገር እስኪጣራ ያው መጠየቁ አይቀርም። ምክንያቱም የጠፋው የሰው ሕይወት ነው። ከፍተኛ ችግር ነው የተፈጠረው። በዚያ ገላ ያው ከግለሰብ ጋር ወይም የሰብአዊ ትስስር ስላላቸው ሳይሆን እዚ አካባቢ ፖሊስ ይጠቅመኛል የምላቸው ማንኛውም ማስረጃ ለማግኘት ከህግ ጋር ተያይዞ መደረግ የሚገባቸው ነገር ማለት ስላለበት እንጂ ከቤተሰብ ትስስር ሳይሆን፣ እውነታው ምንድን ነው? እዚ አካባቢ የተገኘ ቤተሰች አሉ ገና ላ መናለክ እዚያ ቤቶች የተገኙ እሳቸው የሚያውቁት በተጨባጭ ሳቸው የሚያምኑት ነገር አለ። ሌሎች ነገሮች አሉ፣ ከትጥቅም ውጭ ሌሎች በዶኩመንት መልክ ያገኘ ናቸው ነገሮች ስላሉ፣ ይሄን ደግሞ የግድ ቤተሰብ ማወቅ አለበት። የቅርብ ይሄንን ውስጥ የሚያውቅ ሰው ስላለ ያለ አለ የተባለው ሰው ደግሞ በጥቆማ ሲገኝ ወይም ኢንፎርሜሽን ሲመጣ አንድ ቤተሰብ የሆነ ሰው የቅርብ ቤተሰብ የሆነ ሰው ነው መጠየቅ መያዝ ያለበት እና ሊጣራ የሚገባ ይሄ ማለት ጥፋተኛ ሆነዋል ማለት አይደለም። ለማስረጃነት የምንጠቀምባቸው አንዳንድ ነገሮች የራሳቸውን ለመሆኑ የምናረጋግጥበት ሲስተሞች ስላሉ ይሄ ነው ዋናው። አቶ ሰለሞን ጉዳዩ የህግ አግባብ በሚፈቅደው መሰረት እየተጣራ መሆኑን ጨምረው ተናግረዋል። ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ። ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች ይቀጥላሉ። የትግራይ ክልል ምክር ቤት ጉባኤ ትናንት ተጀምሯል፣ እስከ እሁድ ይቀጥላል። ከሀዘን ድባብ በኋላ ወደ መደበኛ ስራው የተመለሰው የትግራይ ክልል ምክር ቤት የክልሉ የ2011 ዓ.ም ስራ አፈጻጸም ከትግራይ ክልል ምክትል ርዕሰ መስተዳድር ከዶክተር ደብረ ጽዮን ገብረ ሚካኤል አድምጧል። በሪፖርቱ ላይ የቢሮ ኃላፊዎች ማብራሪያ ሰጥተዋል። በጉባኤው የመንግስታቸውን ሪፖርት ያቀረቡት ምክትል ርዕሰ መስተዳድሩ ኢትዮጵያን ለመበታተም በየጊዜው የተለያየ መልክ ያለው ሂደት እየተፈጸመ ነው፣ ለዚህም በጋራ መታገል ይገባል ብለዋል። በሪፖርታቸው በክልሉ የስራ አጥነትን ለመቀነስ በዚህ ዓመት ከ260 ሺህ ሰዎች የስራ እድል እንደተፈጠረላቸው ገልጸዋል። ሙሉጌታ ጽበሃ ዝርዝሩን ይዟል። የትግራይ ክልል ምክር ቤት አምስተኛ ዘመን አስራ ስድስተኛ መደበኛ ጉባኤው በትናንትናው ዕለት መካሄድ ሲጀምር የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የመንግስታቸውን የ2011 በጀት ዓመት የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። ዶክተር ደብረ ጽዮን ያቀረቡት ሪፖርት ወቅታዊ ሀገራዊ ጉዳይ ትኩረት በማድረግ ነበር የጀመረው። በኢትዮጵያ ህገ መንግስታዊና ፌዴራላዊ ስርዓት ለማፍረስ የሚደረግ እንቅስቃሴ በየጊዜው በሚቀያየር መልኩ እየቀጠለ ነው፣ ለዚህም ልንታገለው ይገባል ብለዋል። ጥንካተኛ ራትን ህገ መንግስታዊ ፌዴራላዊ መንግስቲ ከፍርሱ ሃገር ክብትኑ ብዕግርግር ስልጣን ክሕዙ ከም ዝደልዩ ኣብ ባህር ዳርን ኣዲስ ኣበባን ብሓደ መዓልቲ ፈፂሞ ትምክህተኞች ህገ መንግስታዊና ፌዴራላዊ ስርዓታችን ለማፍረስ ሃገር ለመበተንና በግርግርም ስልጣን መያዝ እንደሚፈልጉ በባህርዳርና አዲስ አበባ በአንድ ቀን የፈፀሙት ተግባር ማሳያ ነው። ትናንት የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በመሆን ፊት ለፊት ገጥሞ ያሸነፋቸው ትምክህተኞችና አንዳንድ የስልጣን ጥመኞች እየፈጸሙት ያሉ ጸረ ሰላም ተግባር በአግባቡ ልንታገለው ይገባል። በባህር ዳርና አዲስ አበባ የፈጸሙት የአመራር ግድያ የሚያሳየን ለአማራ ክልል እንዲሁም ለሀገር በጥብጠው ስልጣን ለመያዝ ግድያ መጀመራቸውን ነው። ስለዚህ ሀገራችን ኢትዮጵያ መመለሻ ወደ ሌለው ቀውስና ጥፋት ሙሉ በሙሉ ከመግባቷ በፊት ወገንተኝነት መሰረት ያደረገ ትግል እንዲጀመር የትግራይ ህዝብ ከሁሉም ከህገ መንግስታዊና ፌዴራላዊ ስርአቱ ጋር የቆሙ ኃይሎች በመተባበር ሊታገል ይገባል። ስለዚህ በቀጣይ ጠንከር ያለ ትግል እንደሚጠብቀን ማወቅና ለሱም ዝግጅት ያስፈልገናል ነው ያሉት። ዶክተር ደብረጽዮን በሪፖርታቸው በሀገር አቀፍ ደረጃ የተፈጠረው አለመረጋጋት ተከትሎ በዚህ ዓመት መጀመሪያ የክልሉ አስፈጻሚ አካል በልማትና በመልካም አስተዳደር ትኩረት ከማድረግ ይልቅ ጊዜው በመባከን እንዳሳለፈው ይህም ተገምግሞ እንዲስተካከል ተደርጓል በማለት ገልጸዋል። የክልሉ ሕዝብ በበጀት ዓመቱ በማህበራዊ እና ኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ በተሰራው ስራ 41 ቢሊዮን ብር ካፒታል ያስመዘገቡ 1543 ባለሀብቶች አዲስ የኢንቨስትመንት ፈቃድ ተሰጥቷል ዋል ብለዋል። ስራ አጥነትን ለመቀነስም ከ260 ሺህ በላይ ወጣቶችና ሴቶች በገጠርና በከተማ ባሉት የእርሻና እንዲሁም የጥቃቅንና አነስተኛ ዘርፎች የስራ እድል መፍጠር መቻሉን ተናግረዋል። ይሁን እንጂ በክልሉ ያለውን የድህነት መጠን 29 በመቶ በመሆኑ ይህንንም ለመቀነስ የሚያስችል የስራ እድል የመፍጠር ሂደት ትኩረት ተደርጎ መሰራት አለበት ብለዋል። ለግብርና ምርታማነት ማሳደጊያ ተብሎ በብድር ለአርሶ አደሮች የሚሰጥ ማዳበሪያ ብድሩ በጊዜው የመመለስ ከፍተኛ ችግር ስላለ የፌዴራል መንግስት ከበጀት ድጎማ 236 ሚሊዮን ብር እንደቀነሰ የገለጹት ዶክተር ደብረጽዮን የብድር መመለስ አካሄድ በእንዲህ ሁኔታ ከቀጠለ 400 ሚሊዮን ብር ከበጀት ድጎማ በቀጣይ ሊቀነስ ይችላል ብለዋል። የትግራይ ክልል ምክር ቤት ጉባኤው እስከ እሁድ የሚቀጥል ሆኖ የ2012 የክልሉ በጀት 16.5 ቢሊዮን ብር በማጽደቅ እንደሚጠናቀቅ የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም ሙልጌታን እናመሰግናለን። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች ነበር ያደመጣችሁት። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ከእናንተ ጋር እናመሻለን። አብራችሁን ቆዩ። ወደ ሁለተኛው አጋማሽ ከመሻገራችን በፊት አንዲት ማስታወሻ አለችን። አዲስ ስርጭት የኤፍኤም ሬዲዮ በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን ከፊታችን ሰኞ ሀምሌ አንድ አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስታወቅ እንወዳለን። በአሜሪካ ድምፅ በአጭር ሞገድ እና በናይልሳት ከሚተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ ነው የሚሆነው። ወደ ቤኒሻንጉል ጉሙዝ ልዩ ስሙ በሎጀ ገንፎዬ የተባለ አካባቢ የተመለሱ አንዳንድ ተፈናቃዮች ይሰጠን የነበረ የምግብ እርዳታ ተቋርጦብናል ሲሉ ለአሜሪካ ድምፅ ተናገሩ። ቃል የገባልን የእርሻ ግብአትና መገልገያ መሳሪያዎችም ስላልተሰጧቸው ወደ ግብርና ስራቸው መመለስ ያለመቻላቸውን አመልክተዋል። በሌላ በኩል በዚህ ወረዳ አንገራ ሸንኮራ ወደ ተባለው አካባቢ ተመልሰው የነበሩ ነዋሪዎች በአካባቢው በህግ መተዳደር ባለመቻሉ ደግሞ ለመፈናቀል መዳረጋቸውን ቅሬታ አቅራቢዎቹ ገልጸዋል። ቤኒሻንጉል ጉሙዝ የአደጋ ስጋት አመራር ጽህፈት ቤት ኃላፊ በበኩላቸው የምግብ እርዳታውን ከሁለት ቀበሌዎች በስተቀር ተረጂዎች በሚገኙባቸው ሌሎች አካባቢዎች ሁሉ ማስረድ ግን ማዳረስ ችለናል ብለዋል። ተረጂዎቹን መልሶ ለማቋቋም ቃል የተገባውን የእርሻ ግብዓትና መገልገያ መሳሪያዎች ለማቅረብ የተያዘ እቅድ ግን መጓተቱን አምነዋል። የበቆሎ መዝሪያ ጊዜው በማለፉም በምትኩም የማሽላ ምርጥ ዘር ይቀርባል ብለዋል። ናኮር መልካ ተጨማሪ ዘገባ አለው። አቶ ታደለ ፈቃዱ ወደ በሎጃ ገንፎይ ከተመለሱ ሁለት ወር ሊሆናቸው የአንድ ሳምንት እድሜ ብቻ ቢሆንም የቀራቸው የምግብ እርዳታ ያገኙት አንዴ ብቻ መሆኑን ይናገራሉ። ቃል የተገባላቸው ለግብርና ግባት የሚውሉ ቁሳቁሶችም ባለመቅረባቸው የመዝሪያ ጊዜ እንዳለፈባቸው አመልክተዋል። ወይዘሮ ኮዴ ቅናጢ ከአስራ አንድ ቤተሰባቸው ጋር ወደ በሎጃ ገንፎይ አንገር ሸንኮራ ቀበሌ ቢመለሱም ዳግም ቀያቸውን ጥለው ለመሄድ ተገደርኩ ያሉበትን ምክንያት ያብራራሉ ማ መንግስት ወደ ቀያችን ቢመልሰንም የምንገባበት ቤትም ሆነ የምናርሰው መሬት የለንም። ውሃም የለም። አሁን ተመልሰን ሳሲጋ ውስጥ አንገር ሴንትራል የሚባል ስፍራ ላይ ነው የምንኖረው። ገንዘብ ያለው ቤት ተከራይቶ፣ የሌለው ደግሞ የሰው በረንዳ ላይ ተንከራቶ ይገኛል። ድጋፍም እየተደረገልን አይደለም። ባለቤቴም ማገዶ ሊሸጥ ሄዶ በቀስት ተመትቶ መሆናቸውን የጠቀሱት አቶ በቀለ ታምሮ የተባሉ ግለሰብ ደግሞ ወደ ቀያቸው ይመለሱ ዘንድ መንግስት መርዳት አለበት ብለዋል። አንድ ቦታ የወጣ ነው ሰዎች፣ ሁለት መቶ ሁለት ሰው ነን። አባወራ ምን ምን አለን ካለ በታች ከሞት በላይ ነው ያለ ነው። የምንሄድበት ቦታ አጣን፣ ምን በላ ነገር አጣን። ሜዳ ላይ ነው ያለ ነው። መንግስት አካል ገብቶ እሱ ተቆጣጠረ አልተቆጣጠረም እያየን ነው። የት ነው ያሉት እርሶ? አንተከሰንተራ ላይ ነው ያለ ነው። ምን እየሰሩ ግማሹ ቀን ስራ እየሰራ ግማሹ ደግሞ ሜዳ ላይ ወርቆ ያለው ወገን እየለመነ ነው የሚያድርበት። በግዳጅ ገብተናል። ነገር ግን ገብተን እዛ ቦታ ላይ አንድ ጥላ የለም። ያንን ነገር እዛው ቆይታችሁ እንዲሟላላችሁ እንጠይቃችሁበት ምክንያት ምንድን ነው? ምን ላይ ቁጭ ብለን ነው የምንጠይቀው? እዛ ቁጭ ብለን ት የለም እኮ አንድ ነገር የለም። መንግስት በሱ በኩል አልቀረም። አንድ ነገር ፍች አላገኘንም። አንድ ህግ ገብቶ ወንጀለኛ ይያዝልን የምንቋቋምበት ነገር ይሰጠን፣ እንጂ ዝም ብሎ ግቡ ማለት ማ ምን ከብት አይደለም። ከብትም እኮ በረት ተሰርቶለት ነው የሚገባበት። ሰባት የቤተሰባቸውን አባላት ከዘጠኝ ወራት በፊት በተቀሰቀሰ ግጭት ማጣታቸውን ያስታወሱት አቶ ጌታቸው ረቢራ በእርቅና ይቅርታ ቢመለሱም ወንጀል ፈጽመው የሸሹና ያልተያዙም ስላሉ መንግስት አጥፊዎች ያላቸው ላይ ተገቢውን እርምጃ መውሰድ ይገባዋል ሲሉ ጠይቀዋል። የቤኒሻንጉል ጉሙዝ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ታረቀኝ ታሲሳ በበኩላቸው በግጭት ሳቢያ ከክልሉ ከተፈናቀሉ ሰባ ሰባት ሺህ በላይ ሰዎች ውስጥ ከሰባ ሶስት ሺህ በላይ የሚሆኑት ወደ ቀያቸው መመለሳቸው መሆናቸውን ገልጠው በሎጂ ጋንፎይ ቅሬታ የቀረበበትን ችግር ለመፍታት እየሰሩ መሆናቸውን አስታውቀዋል። በሎጂ ጋንፎይ ላይ በአጠቃላይ ወደ አስራ ሶስት ሺ አንድ መቶ ሀምሳ አንድ ሰዎች ናቸው የተፈናቀሉት፣ ወይም ሁለት ሺ አምስት መቶ ሰባት አባወራና ማወራ ናቸው። በአሁኑ ጊዜ መቶ በመቶ እንደተመለሱ ነው ያንን ዳታ የምነግርህ። ከተመለሱ በኋላ ግን አንዳንድ ችግሮች አሁን የምጠቅሳቸው ነገሮች ይህል እርዳታ ሌሎችም እርዳታዎች ኖርማሊ እየደረሱ ናቸው። ግን አንዳንድ ቦታ ላይ ትልልቅ መኪናዎች የማይገቡ ቦታዎች አሉ። ውሃ በጭቃ በተለያዩ ምክንያት ይህል አንድ ቦታ አንድ ጊዜ ሳይሆን ሁለት ጊዜ ነው የደረሰላቸው። ግን አንድ ጊዜ ተከፋፍሎላቸው፣ ሁለተኛው ጊዜ አሁን በመከፋፈል ላይ ነው ያለው ማለት ነው። ትንሽ ቅሬታ አቅርቧል። እኛም የምናውቀው ነገር ነው አልፎ አልፎ አንድ ሁለት ቦታ ላይ አሁንም መኪና ስላልደረሰላቸው ይህሉ ከሰንተር ወደ ቀበሌ ያልደረሰበትና አንዱ ሳይድ አለቻ የሚባል ቦታ ነው እና አንገርጓጃ የሚባል ቦታ። አሁን አነሰብን ትንሽ ነው የሚባለው። አስራ አምስት ኪሎ ነው ለአንድ ሰው ስታንዳርድ ነው። ጥሩ ሌላኛው ከዚህ ጋር ተያይዞ አሁን ከክረምቱ ጋ ጋር ተያይዞ የግብርና ግባቶች አቅርቦትም እንዲሁም የመሳሪያ አቅርቦትም አልቀረበልንም ይላሉ። ቃል ተገብቶ ያልቀረበበት ምክንያት ምንድን ነው? አሁን የእርሻ መሳሪያ የእጅ እርሻ መሳሪያ ነው። አሁን አርሶ አደሮቹ የጠየቁት ብዙ ነገር ነው። በሬ፣ ትራክተር፣ ሌሎችንም ነገሮችንም መንግስት ዘንድሮ ማቅረብ የሚችለውን ነገር እያቀረበ ነው። ከዚያ ውስጥ አንዱ የእጅ እርሻ መሳሪያ የሚባል ነው። አካፋ፣ ዶማ፣ ማጭድ ምናምን የሚባሉትን ክልሉ መንግስት ገዝቶ አከፋፍተዋል። እንደውም ለመጀመሪያ ጊዜ የደረሰው ለበሮጂ ካምፖ ነው። ለዚሁ መረጃ እንዲያዝ ለሁሉም ተፈናቃይ አካባቢዎች ይሄ የጅርሻ መሳሪያ ደርሰዋል። ተኛ የምርጥ ዘር ነው። ምርጥ ዘር እንደ ሀገርም ችግር ነበረ። ስለዚህ የአካባቢ ዘር ምባል በክልሉ መንግስት አሁንም ተወስኖ ግዢ ተፈጽሞ ኦሬዲ እየተጓጓዘ ነው እሱ አልደረሳቸውም ግን ነገ ከነገ ወዲያ እየደረሰ ስለሆነ ሌሎች ቦታዎች ላይ እየደረሳቸው መሆኑን የማሽላ ዘር ነው አሶሳዋን የሚባል ቫራይቲ ነው እየተከፋፈለ ያለው ማለት ነው ለክልል አቶ ታረቀኝ ከአንገር ሸንኮራ ዳግም ለመፈናቀል ተዳርገናል ሲሉ አቤቱታ ያነሱትንም አስመልክቶ ተከታዩን ምላሽ ሰጥተዋል ወደዛ ሂዱና የሚሰጠውን እዛው ተቀበሉ እዚህ ኦሮሚያ ላይ መቀመጥ ብዙም አስፈላጊና አዋጭ አይደለም። ሁለተኛ እዚህ ተቀምጣችሁ ኢንፎርሜሽን ላታገኙት ይችላላችሁ። በየቀኑ የሕግ የበላይነት እየተከበረ ስለሆነ ስለዚህ ወደዛ ብትመለሱ የሚል ለነሱ ነግረናቸዋል። ከዛ ደግሞ ከዛ በኋላ የተሰሩ ስራዎች አሉ በብዛት ማለት ነው። አዎ እነሱ አሁን የሚሉት ቤትም የለም ማረፊያም የለንም መሬታችንም ስለተቆፈረ ምን አለን ብለን ነው የምንሄደው የሚል ነገር አንስተውልኝ ነበር። ሰላም ህብረተሰቡ ከተመለሰ በኋላ ባገኘው አንጻራዊ ሰላም ቤቱን በደቦና በመተጋገዝ ነው እየሰሩ የነበሩት። ቤቶች ሙሉ በሙሉ ተሰርተዋል። በአሁኑ ጊዜ ታር አላገኙም። ምንድን ነው ሸራ ይቀርባል ተብሎ ለባሎች ቀርቦ አካባቢ ለተቃጠሉ ቤቶች ሰባት መቶ አርባ ቤቶች ናቸው መንግስት ፕላስቲክ አፈላልጎ ሊኮላቸዋል። ስለዚህ የቤት ችግር የለም። አሁን እነሱ ይቃችን አልተመለሰም አንዳንድ ነገሮች አሉ ነው ይህንን ደግሞ ሂዱና ለአካባቢው መስተዳ- ሲያደር አመልክቱና ይመለስላቸዋል ብለን ይህንን ሁኔታ አመቻችተን ከወረዳ አስተዳዳሪዎች ጋር ተስማምተን መጣን። ስለዚህ ይሄ ነገር ዴይሊ እየተሰራ ነው። በርካታ ጥፋቶችን ፈጽመዋል በሚል የተጠረጠሩ ግለሰቦች ተይዘዋል ያሉት አቶ ታረቀኝ ማንኛውንም ስጋት የሚያሳድሩባቸውን ጉዳዮች አስመልክቶ አስፈላጊውን መረጃ ለህግ አካላት በማቅረብ የአካባቢያቸውን ሰላም በጋራ በመጠበቅ ሰላምና መረጋጋት በዘላቂነት እንዲሰፍን ጥሪ አቅርበዋል። لا في او اي لا كورملكا امبو ና ኮርን ለዘገባው እናመሰግናለን። በስፖርት ወቅት በርከት ያሉ የማኅበረሰባዊ እንቅስቃሴዎች በሚካሄዱበት በዘንድሮው የአትላንታው ፌስቲቫል ላይ የቀድሞው የኢትዮጵያ አየር ኃይል ማህበራት አባላትም ለየት ያለ መሰናዶ ይዘው ከተገኙበት ውስጥ ናቸው ከተገኙት ውስጥ ናቸው። የታሪክ ማሳወቂያ ያሉትን አውደ ርዕይ ሀብታሙ ስይም ተከታትሎታል። ቀጥሎ ይቀርባል። ካፕቴን ተሾመ ተንኮሉ እባላለሁ። በቀደመው አየር ኃይል ውስጥ ተዋጊ ስኳድሮን ውስጥ ነበርኩኝ። ከዛ በኋላ ኢህአዴግ ወደ ስልጣን ከመጣ በኋላ እና የቀደመው አየር ኃይል ከስራ ውጪ ሲሆን ከአመት በኋላ እንደገና ወደ አየር ኃይሉ ተቀራቅዬ በአስተማሪነት እስከ 1998 የኤርትራ ጦርነት በኋላ ከዛ በኋላ በተወሰነ ደረጃ ሁለት አመት የሆነ ክፍተት ነበረ። እንደገና ተመልሼ ደግሞ 2003 ድረስ አስተማሪነት ስራ ነበረ። ኢትዮጵያ በነፃነት ቆይታለች ስንል የተከፈለ ዋጋ አለ። ያንን የተከፈለ ዋጋ ነው ለማሳየት የምንሞክረው። እስከ 1966 በንጉሱ ከዛ በኋላ ደግሞ ወታደራዊው መንግስትም ተቀይሮ አየር ኃይልን ፉሊ ተቀብሎ ስራውን ይሰራ ነበር። በኢትዮጵያ ውስጥ የተለያዩ ጦርነቶች ተካተዋል። እነኛን ጦርነቶች ግን በአስደናቂ ሁኔታ አየር ኃይሉ በአየር የበላይነት የሀገሪቷን የአየር ክልል ሲያስጠብቅ ነበር። በ1983 በአጋጣሚ በህዝባዊ ወያኔ አርነት የሚመራው የኢህአዴግ ጦር ሀገሪቷን ተቆጣጠረ። ሀገሪቷን በተቆጣጠረ ሰዓት ሰራዊቱን፣ የአየር ኃይልን መስሪያ ቤት ሙሉ ለሙሉ ከስራ ውጭ ያደረገ እስከ ዛሬ ድረስ ማለት ነው። የታሪክ ክፍተት ተፈጠረ። ይህን የታሪክ ክፍተት ትውልድ እንዲያቀው ያስፈልጋ። ለሀገር መስዋዕትነት የከፈሉ ትላልቅ ስራዎችን የሰሩ ጀግኖች አሉ። እነዚህን ጀግኖች ዛሬ ሀገር ልታስታውሳቸው፣ ልታመሰግናቸው ወይም ስማቸውን እንኳ እንዲዘከር የተፈቀደበት ሁኔታ አይደለም። ሶ ያ ክፍተት ተፈጠረ። የታሪክ ክፍተት እዚህ የምታየን በጣም ጁኔር የሆንን የአየር ኃይል አባላት ናት። እኛ እነዚህን ሰዎች ካላከበርን ሌላ ጀግና ማንም ሊያከብር አይችልም። ይሄንን ክፍተት ለመሸፈን ነው እኛ ይሄን የምንሰራው። ስሜ አባቡ ደሴ ይባላለሁ። 2271 ቅጥር ነኝ፣ በአውሮፓ አቆጣጠር ማለት ነው። ከዚያ ጀምሬ አየር ኃይልን አገልግዬ ነው የወጣሁት። አየር ኃይልን ለማሳወቅ ነው። ከዚህ የበለጠም ብዙ ታሪኮች አሉ፣ ግን ያለንዱ እንኳን ሁሉንም ከበር ማድረግ አይችልም። እዚህ የመጀመሪያ ጀነራል አሰፋ አያና የመጀመሪያው የአየር ኃይል አዛዥ ናቸው። ሁለተኛው አበራ ወልደ ማርያም ቀጥሎ፣ ጀነራል አሰፋ ግብረዚ ኤርትራዊ ናቸው። ጀነራል ዋንዲስ አራተኛው ናቸው። እሳቸውም ኤርትራዊ ናቸው እ ጀነራል ክፍል የተቀየ ጉዳይ ጀነራል ታየ ጥላውን ናቸው እ ጀነራል ፓንታ በላይ የመጨረሻው ጀነራል አማ ያው አየራይልን ስም ለማሰራት የሚያደርጉት ጥረት ነው። በራሳቸው የሰሩት ነው። እስከ ኢትዮጵያ አየራይል የተጻፈ መጽሐፍ ነው። እነዚህ ደግሞ መጽሔቶች ናቸው። ኮሎኔል ጥግነ ሀብተ ጊዮርጊስ ይባላል በአየር ኃይል በአየር መንገድ ደግሞ ካፕቴን ጥግነ ሀብተ ጊዮርጊስ ነው የሚባለው። ወደ ሀያ ምናምን አመት ሰርቻለሁ አየር ኃይል ከዛ ወደ አየር መንገድ ተዛውሬ ደግሞ እንዲሁ እስካሁንም አስተምራለሁ። ምክንያቱም የድሮ የበራሪዎች ካፓሲቲ ከአሁኑ ጀኔሬሽን የተሻለ ሆኖ ታይቶ ማለት መሰለኝ። እኛን ይፈልጉናል። ይሄንን አስተምርልን እያመጣው እኔም አስተምረው። አውሮፕላን ሲሙሌተሩ ታምፓ ፍሎሪዳ ነው ያለው። አግኝቻለው ብዙ በተለይ ዋሽንግተን ዲሲ አካባቢ አለ እንደ በህይወት እየተባባል ብዙ ሰዎች አግኝቻለው። ስለዚህ እንደዚህ ያለው ዝግጅት የመገናኛ የመገናኛ ቦታ ነው። የማስታወሻ ቦታ ነው። ያንን የነበረን ፍቅር የምታድስበት ቦታ ነው። ዲስካንደ ፍስታ የዛሬው ቀን በጣም የሚያስደስት ቀን ስለሆነ በተለይ የአየር ኃይል ሰራዊት በዚህ አይነት መልክ ተገናኝተን ይህንን መልክ ስናስተላልፍ በጣም ደስ ይለናል። እኔ መቶ አለቃ አበራ ኃይሉ ይባላለው የሚግ ሀያ አንድ ፋይተር አውራሪ ነበርኩ። አሁንም ብዙ ወንድሞቼ ስለ አየር ኃይል ብዙ ተናግረዋል። እንኳን ለአራተኛው ዩናይትድ በዓል አደረሳችሁ ላለው እንግዲህ ሀገራችን በምትፈልገን ሁሉ ከአሁን በኋላም እንዳስፈላጊነቱ ዝግጁ ነን። ተወለቃ ስናቀ በለጠ እባላለሁ። ይሄኛውን የቀድሞ አየር ኃይል ህብረት ማህበር ስናከብር አምስተኛ ዓመታችን ነው። አሁን በዚህ አጋጣሚ በነገው እለት በየአመቱ የምንገናኝበትን ቀን ለማክበር ዝግጁ ሆነን ከየቦታው ተሰባስበናል። ቪዎችም እዚህ ተገኝታችሁ እኛን ስለቀረጻችሁ በጣም እናመሰግናለን። 1485 ማስተር ደረጀ በቀለ እባላለሁ። እንግዲህ መሀል ብትሰለፍም የመጨረሻ ጁኒየር ስለሆንኩ ነው ተራዬን ጠብቄ ለመናገር እንደ ማንኛውም የኢትዮጵያ የራይል የዩናይትድ አባል ነኝ እና ይህንን በዓል ለአራተኛ ጊዜ እዚህ በንታ እያከበርን ነው። ብዙ ሲኔሮች አለቆቻችንን በእድሜ የማናቃቸውን ሁላ በአካል ለመገናኘት ይህ ማህበር አስቻለን። ይሄ ነገር መቀጠል ስላለበት ለትውልድ መተላለፍ ስላለበት በዚህ ጉዳይ ላይ ሁላችንም የተሻለና ጥሩ እንቅስቃሴ አድርገን ወደፊትም መቀጠል እንዳለበት አስገነዝባል። አድማጮች፣ ከመሰናበታችን በፊት ሀብታሙን አመሰግናለሁ። ከመሰናበታችን በፊት አዳነች ማጠቃለያ ዜና ታነባለች። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ጋዜጣዊ መግለጫ ሰጡ። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ ተናግረዋል። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግግር ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትር የሚመራ ነፃ መንግስት ማቋቋምን ያካትታል። ሁለቱ ወገኖች ለሶስት ዓመታት ወይም ትንሽ ከዛ ለበለጠ ጊዜ ወታደራዊ ኃይልና ሲቪሎች እየተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪካ ህብረት ልዑክ ሙሐመድ ኤል ሐሰን ላባት ገልጸዋል። አፍሪካውያን ፍልሰተኞች የተሳፈሩበት ጀልባ ቱኒዥያ ጠረፍ ላይ ሰምጦ 83 ሰዎች አልቀዋል። ሶስት ሰዎች ለመትረፍ ችለዋል ይላል የጠረፍ ጥበቃ ኃይል ጀልባው ውዋራ ከተባለች የሊቢያ ከተማ ተነስቶ ሰዓታት ካለፉ በኋላ ከሁለት ቀናት በፊት ሜዲትሬኒያን ባህር ላይ መስመጡ ተዘግቧል። አንድ በህይወት ተርፎ የነበረ ሰው ወደ ኋላ ሆስፒታል እንደሞተ ታውቋል። የተከበራችሁ አድማጮች፣ ለዛሬ አርብ ምሽት ያሰናዳናቸውን ዝግጅቶች ያጠናቀናል። ዝግጅታችንን እስከምናበቃ ድረስ አንድ ሙዚቃ መርጦልናል። ንጉሱ ታምሬ ተጀምሯል። ሙዚቃው እንዳውም ሚኪያስ ንጉሴና ማርታ ጌታቸው ናቸው። ታገሰኝ፣ ትንሽ ጊዜ ስጠኝ፣ ትንሽ ጊዜ ስጠኝ ይባባላሉ። እናድምጥ። ምሽቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ባሉላ ከበድ እና በሌሎችን ባልደረቦቻችን ስም እንሰናበታለን። ከዳነት ፍሳዬ ጋር ያስተናገድኳችሁ ቆንጅ ይታየነ ነኝ። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ راديو دمط عمير كايو الشعات عسران كلتا عسران حمشن ميتربان همون على فيسبوك اليوتيوبن عصر